መዝሙር ስልሳ ስድስት በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብርን ስጡ። እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነው። ኃይልህ ብዙ ሲሆን ጠላቶች ዋሹብህ። በምድር ያሉ ሁሉ ላንተ ይሰግዳሉ፣ ላንተም ይዘምራሉ፣ ለስምህም ይዘምራሉ። ኑ የእግዚአብሔርንም ሥራ እዩ፣ ከሰው ልጆች ይልቅ በምክር ግሩም ነው። ባሕርን የብስ አደረጋት፣ ወንዙንም በእግር ተሻገሩ። በዚያ በርሱ ደስ ይለናል። በኃይሉ ለዘላለም ይገዛል። ዓይኖቹ ወደ አሕዛብ ይመለከታሉ። ዓመፀኞች ራሳቸውን ከፍ ከፍ አያድርጉ። አሕዛብ ሆይ አምላካችንን ባርኩ፣ የምስጋናውንም ድምፅ አሰሙ። ነፍሴን በሕይወት ያኖራታል፣ እግሮቼንም ለመናወጥ አልሰጠም። አቤቱ ፈትነኸናልና ብርንም እንደሚያነጥሩት አንጥረኸናልና ወደ ወጥመድ አገባህን፣ በጀርባችንም መከራን አኖርህ በራሳችን ላይ ሰውን አስረገጠህን። በእሳትና በውኃ መካከል አለፍን፣ ወደ እረፍትም አወጣኸን። ከሚቃጠል መሥዋዕት ጋር ወደ ቤትህ እገባለሁ። በመከራዊ ጊዜ በአፍ የተናገርሁትን ከንፈሮቼም ያሉትን ስእለቴን ለአንተ እፈጽማለሁ። ከዕጣንና ከወጠጤዎች ጋር ለሚቃጠል መሥዋዕት ፍሪዳን አቀርባለሁ፣ ላሞችንና ፍየሎችን እሰዋልሃለሁ። እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኽሁ፣ በአንደበቴም አመሰገንሁት። በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከእኔ ያላራቀ እግዚአብሔር ይመስገን።